ኢትዮጵያ ላለፉት አራት ዓመታት ከልጅነት ልምሻ ነፃ መሆኗን አስታውቃለች። በዚህ ዓመት በመላው ዓመት የታየው የፖሊዮ አጋጣሚ 11 ብቻ መሆኑም ተገልጿል። ዛሬ የዓለም የፖሊዮ ቀን በመላው ዓለም ታስቦ ውሏል። ሰለሞን አባተ ተከታዩን አዘጋጅቷል። የዛሬ 30 ዓመት አካባቢ በቀን አንድ ሺህ ሕፃናት በዓለም ዙሪያ በፖሊዮ ወይም በልጅነት ልምሻ ምክንያት የአካል ጉዳት ይደርስባቸው ነበር በእነዚህ ያለፉ ዓመታት ውስጥ የተደረገው ዓለም አቀፍ መረባረብ የሚያነቃቃ እና የሚያበረታ ውጤት ቢያስገኝም ድል የማብሰሪያ የመፈንደቂያ ጊዜ እንዳልሆነ በትግሉ ውስጥ ያሉ ይናገራሉ በዚህ ዓመት ከፖሊዮ ጸድተናል ወይም አልታየብንም ብለው ለማወጅ ያልታደሉ ሁለት አገሮች አሉ አፍጋኒስታንና ፓኪስታን በዓለም አቀፍ ደረጃም እየተካሄደ ያለው ጥረት ግዙፍ መሆኑን የሮታሪ ኢንተርናሽናል ባልደረባዋ ካሮል ፓንዳክ ተናግረዋል። በየከተማውና በየገጠሩ በየቀኑ ሕፃናትን ለመከተብ የሚንከራተቱ፣ የሚደክሙ በመቶ ሺዎች የሚቆጠሩ የግንባር መስመር ተፋላሚዎች አሉ። የልጅነት ልምሻን አቁመናል ከሚሉ ሀገሮች አንዷ የሆነችው ኢትዮጵያ የዛሬውን የዓለም የፖሊዮ ቀን በሁለት መሰረቶች ላይ ቆማ ማሰቧን በጤና ጥበቃ ሚኒስቴር የፖሊዮ መርሃ ግብር አስተባባሪው አቶ ጌትነት ባይህ ማምሻውን አጫውተውኛል ኢትዮጵያ ውስጥ ዛሬ ዓለም አቀፍ የልጅነት ልምሻ ወይም ደግሞ የፖሊዮ ቀን የተከበረው በሁለት አይነት አከባበር ነው አንደኛው ኢትዮጵያ እንግዲህ ላለፉት ሶስት አመት ከስምንት ወር አካባቢ ወይም ዘጠኝ ወር አካባቢ የሚሆን የፖሊዮ ወይም የልጅነት ልምሻ ነፃ ነች። እስካሁን ድረስ ከጃንዋሪ ሁለት ሺህ አስራ አራት ጀምሮ ማለት ነው ምንም አይነት ኬዝ የለም። ከታህሳስ ሁለት ሺህ ሰባት አመተ ምህረት ጀምሮ ማለት ነው በኢትዮጵያ በታህሳስ ሁለት ሺህ ሰባት አመተ ምህረት ጀምሮ ምንም አይነት የፖሊዮ ክስተት ወይም ደግሞ የፖሊዮ ወረርሽኝ በኢትዮጵያ ውስጥ የለም። ይሄ እንግዲህ ከዛን ጊዜ ጀምሮ ማለት ነው። አውቱ ወረርሽኙ ከተከሰተበት ጊዜ ጀምሮ የነበረው ምላሽ በአጠቃላይ በመንግስት በአጋር ድርጅቶችን በማህበረሰቡን በሚዲያ አካላት ሲሰራ የነበረው ስራ በጣም ጥሩ ስኬትና ትልቅ የሆነ አስተዋጽኦ እንዳለው ባለፈው በሰኔ ወር ማለት ነው ሁለት ሺ ዘጠኝ አመተ ምህረት የአፍሪካ የፖሊዮ ነጻ የማወጅ ወይም ደግሞ አፍሪካ ሪጅናል ሰርቲፊኬሽን ኮሚሽን የሚባል ኮሚሽን አለ። እሱ እውቅና ሰጥቶታል። ይህም የኢትዮጵያን የፖሊዮ ነጻ መሆኗና እስካሁን ድረስ የተሰራው ስራ ደግሞ ትልቅ አስተዋጽኦ እንዳደረገ ማለት ነው። ስለዚህ አንደኛ ይሄ አገሪቱ ከበሽታው ነጻ መሆኗን አንድ ያከበርንበት ነው። ሁለተኛ ደግሞ በተመታታይ እንደዚህም ሁሉም ባለም ደረጃ የበሽታውን የማስወገድ ከምድረገጽ የማጥፋት ተመልካቾ ወይም ኤራዲኬት የማድረግ ለአምስተኛ ጊዜ ያከበር ነው ቀን ነው ማለት ነው፣ በዛሬ ነው ስለዚህ። በእነዚህ ባለፉት አራት ዓመታት ውስጥ አንድም ሕፃን የፖሊዮ አጋጣሚ አልታየበትም ኢትዮጵያ ውስጥ ማለት ነው። ይሄ በስደት ወደ ኢትዮጵያ የገቡ በመጠለያ ሰፈሮች ውስጥ ያሉ የአካባቢው ሀገሮች ሰዎችንም ይጨምራል ወይስ ኢትዮጵያውያንን ብቻ የሚመለከት ነው? አይ ይሄ እንደ አጠቃላይ እንደ ሀገር ነው አሁን እያልኩ ያለው ነጻ መሆኑ ሀገሪቱ እንደ ሀገር ነው እና አሁን በስደተኞች አካባቢ ቦርደር ወይ ደግሞ በወሰን አካባቢዎች አሁን እነሱ አካባቢ ያሉት ማህበረሰቦችን የሚጨምር ነው። ከዚህ በፊት ከጎረቤት ሀገሮች የሚመጡ ማህበረሰቦችን በሙሉ የክትባት አገልግሎት የሚያገኙ ማለት ነው። ከዚህ በፊት የዛሬ ሶስት ዓመት አካባቢ ከሶማሊያ በተሰደዱ ሰዎች መጠለያ ሰፈሮች ውስጥ የተወሰኑ አጋጣሚዎች እንደነበሩ፣ ኬንያ ውስጥ እንደዚሁ አይነት ሁኔታ በተለይዚ አዋሳኝ በሆኑ በኢትዮጵያ በሶማሊያና በኬንያ አዋሳኝ አካባቢዎች ላይ ሁለት ወይም ሶስት አጋጣሚዎች እንደነበሩ ሲዘገብ ነበረ እና ይሄ ሁሉ ግምት ውስጥ ገብቶ ነው ማለት ነው። ኢትዮጵያ ከፖሊዮን ነጻ ነች። ሙሉ ትክክል ነ አንዳንድ ወሬዎች አሉ ሩመርስ የምንላቸው ማለት ነው። ቸው ማይታወቅ መረጃዎች አሉ ግን በደንብ ሲጠና ፍተሻ ሲደረግ ያው ፖሊዮ እንዳልሆነ ወይም ልጅነት ልምሻ እንዳልሆነ ነው የተረጋገጠ። ለመሆኑ እነማን ናቸው በዚህ እንቅስቃሴ ውስጥ እየተሳተፉ ያሉት? በዋናነት የሚያስተባብረው የጤና ጥበቃ ሚኒስቴር እንደ መንግስት የሚያስተባብር አካል ነው። ከዛ ውጭ ደግሞ በዓለም አቀፍ ደረጃ የፖሊዮ በሽታን የማጥፋት የጋራ ጥምረት አሉ። የጋራ ጥምረት ንቅናቄ የሚያደርጉ ማለት ነው። ለምሳሌ እንደ ሮታሪ ኢንተርናሽናል፣ የዓለም ጤና ጥበቃ ድርጅት፣ በተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት የሚባላል ዩኒሴፍ፣ ሆርግሩፕ የሚባላል እንደዚሁም ደግሞ ገንዘብ ወይም ደግሞ ያው ገንዘብ በመስጠት እነ ቢል ኤንድ ሚሊንዳ ጌትስ ፋውንዴሽን፣ የአሜሪካ መንግስት፣ እነ ዩስአይድ የሚባሉት ቲዲሲ ሴንተር ፎር ዲዝ ኮንትሮል የሚባሉት እነዚህ እነዚህ በዋናነት በዚህ በማጥፋት ዘመቻው ላይ የሚሳተፍ አጋር አካላት ናቸው። ለመሆኑ አቶ ጌትነት ህብረተሰቡ ምን ያህል ነው ስለ ፖሊዮ ያለው እውቀት ተሳትፎ እንግዲህ በኢትዮጵያ ወረርሽኙ ለመጨረሻ ጊዜ ከሁለት ሺ አምስት ዓመት አመተ ምህረት አካባቢ ከተከሰተበት ጊዜ ጀምሮ የተለያዩ የማህበረሰብ ንቅናቄዎችን ስንሰራ ነበር። አንደኛው በመገናኛ ብዙሀን የምንሰራቸው የማህበረሰብ ንቅናቄ ስራዎች አሉ። ብሔራዊ የቴሌቪዥን የሬዲዮ ድርጅቶች እንዲሁም ደግሞ በክልል ደረጃ በተለያዩ ቋንቋዎች ማለት ነው ክልልን መሰረት ባደረጉ ቋንቋዎች የማህበረሰብ ንቅናቄ ስንሰራ ነበረ። ከዛ ውጭ ደግሞ እነዚህ ማህበረሰብ አቀፍ የሚባሉ የመገናኛ የተግባቦት ስልቶች ማለት ነው። ለምሳሌ የጤና ኤክስቴንሽን መርሃ ግብር አለ። እንደ ሀገር አቀፍ ደረጃ የሚሰራ የጤና ኤክስቴንሽን ሰራተኞች አሉ። በቀበሌ ደረጃ የሚሰሩ እነዚህ የጤና ኤክስቴንሽን ሰራተኞች ቤት ለቤት በሚሄዱበት ሰዓት ማህበረሰቡን ማለት ነው፣ ማንኛውንም አንድ ሰው በእርጅነ ልንቻ በፖሊዮ ሲጠቃል ያሳያቸው የሚችላቸው ምልክቶች ማህበረሰቡን በመንገር ወዲያውኑ ወደ ጤና ድርጅት ወደ አቅራቢያቸው በሚገኝ የጤና ድርጅት ሪፖርት እንዲያደርግና እንዲነግሩ እንደዚሁም ደግሞ የጤና ልማት ሰራዊት የሚባል አንዱ ተሰሰር በማህበረሰብ አቀፍ ደረጃ አንድ ለአምስት ተሰሰር የእነሱ መሪዎችን በደንብ ተነግሯቸው ይህ አይነት ኬዝ በአካባቢያቸው ከተገኘ ወዲያውኑ ሪፖርት እንዲያደርጉና ፈርዘር የሆነ ኢንቨስቲጌሽን እንዲሠራ ተጨማሪ ፍተሻ ነበረ ማለት ነው። በዓለም አቀፍ ደረጃ ያለው ፈተና አንድም ሕፃን በፖሊዮ አለመያዙን ማረጋገጥና ያንን ሁኔታ ለሶስት ዓመታት ጠብቆ ማቆየት መሆኑን የዓለም የጤና ድርጅቷ ፍላቪያ ቡስትሬዮ ለቪኦኤ ገልጸዋል። ህብረተሰቡ እያንዳንዷን ምልክት ወዲያው መጠቆም በሚያስችለው ሁኔታ ማዘጋጀትና የቅርብና ጠንካራ ቅኝት ማካሄድ ፖሊዮን እስከ ወዲያኛው ለመጨረስ ቁልፍ ሥራ ነው። የፍጻሜው ሩጫ ከዋናውም ዘመቻ እጅግ የከበደ ነው የሚሉ ባለሙያዎችና የሥራ ኃላፊዎች ብዙ ናቸው። መንግሥታትና ዓለም አቀፍ አጋሮች ጥንካሬያቸውንና ቃላቸውን ቁርጠኝነታቸውን ጠብቀው ሳይዘናጉ መቀጠል ይጠበቅባቸዋል። አላለቀም ገና የዘንድሮው ዘመቻ መርህ ነው። እጅ ማውረድ ፊት ማዞር አይቻልም። ቢከሽፍና ቢያገረሽ ከቀደመው የሚመጣው ይብሳልና።